የማኅበራዊ መገናኛ ዘዴዎች ቅኝት የተባበሩት መንግሥታት ድርጅት ከፍተኛ የሰብአዊ መብቶች ኮሚሽን ትግራይ ክልል ውስጥ በሁሉም ተፋላሚ ወገኖች ከፍተኛ የመብት ጥሰቶች መፈጸማቸው መግለጡ የበርካቶች መነጋገሪያ ሆኗል የኢትዮጵያ ውጭ ጉዳይ መሥሪያ ቤት ሰሞኑን የጸጥታው ምክር ቤት የታላቁ የኅዳሴ ግድብን በተመለከተ ባወጣው መግለጫ ላይ ሌላ መግለጫ አውጥቷል። በሰሜኑ የኢትዮጵያ ክፍል በተለይ በህወሀት ቁጥጥር ስር በሚገኘው ሰሜን ወሎ ውስጥ ሰዎች ለብርቱ ረሃብ መጋለጣቸው እየተነገረ ነው። ትግራይ ክልል ውስጥም የረሃብ አደጋ መከሰቱ ቀደም ሲል ተነግሯል። በዚሁ ሳምንት መጀመሪያ ላይ የኢትዮጵያ የሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ የጀርመን አፍሪቃ ሽልማት አሸናፊ መሆናቸው መነገሩም ትኩረት ስቧል። አስተያየቶቹን አሰባስበናል። አብራችሁን ቆዩም በሰሜኑ የኢትዮጵያ ክፍል በተለይ በህዝባዊ ወያኔ ሓርነት ትግራይ በምህፃሩ ህወሀት ኃይሎች ቁጥጥር ስር በሚገኘው ሰሜን ወሎ ውስጥ ሰዎች ለብርቱ ረሃብ መጋለጣቸው እየተነገረ ነው። ወደ አካባቢው አንዳችም አይነት እርዳታ ሳይገባ ለበርካታ ጊዜያት መቆየቱ የረሃብ እልቂት ሊያስከትል ይችላል ሲሉም በርካታ የማኅበራዊ መገናኛ አውታር ተጠቃሚዎች ስጋታቸውን በመግለጥ እየወተወቱ ነው። ሩት ኦኬ በሚል የትዊተር ስም ተጠቃሚ ስለ ወሎ ዝማንበል ሁላችንም ድምፅ እንሆን ሲሉ ጥሪ አስተላልፏል። ይህ ጉዳይ ሰብአዊነት የሚሰማውን ሰው በአጠቃላይ የሚመለከት መሆኑ ሁንም በእንግሊዝኛ ጽሑፍ አስፍሯል። በአማርኛ ወሎ በሚል ተለቅ ባለ ፊደላት ከተጻፈ ቃል ጋርም ሰውነታቸው እጅግ የገረጣ አንዲት አዛውንት እናት የደረቶቻቸው አጥንቶች እንዳገጠጡ በትካዜ አቀርቅረው የሚታዩበትን ፎቶግራፍም አያይዟል። ወሎ ወሎ ወሎ ትኩረት፣ እየተራቡ ላሉት ለሰሜን ወሎ ህዝብ ቅድሚያ ለሰብአዊነት የሚል ጽሑፍ በማስፈር ለዓለም የምግብ መርሃ ግብርና ለተባበሩት መንግስታት የህፃናት መርጃ ድርጅት በእንግሊዝኛ ምጻሩ ዩኒሴፍ ጥሪ ያስተላለፉት ሁሴን ሙሐመድ የተባሉ የትዊተር ተጠቃሚ ናቸው። አንሻ ሰኢድ በፌስቡክ ጽሑፋቸው አስቸኳይ የሰብአዊ እርዳታ ለወሎ ብሏል። ዳዊት ኤም መልእክታቸውን ሲያስተላልፉ በህወሓት ወረራ ሰሜን ወሎና የዋግ ህምራ ውስጥ የተከሰተው የምግብ ቀውስ እጅግ ሲበዛ አሳሳቢ ነው፣ ቀውሱ ተደፋፍኖ ሊቆይ የማይችል ሆኗል ብሏል። ዓለም አቀፍ እርዳታ ለጋሾችና የመገናኛ አውታሮችም ትኩረት እንዲሰጡ አድራሻዎቻቸውን በማስፈር ጠይቋል። ተመሳሳይ ጥያቄ በአማራ ክልል መንግስት ትናንት ቀርቧል። ዓለም አቀፍ ረጂ ተቋማት ተግባራዊ የሰብአዊ እርዳታ እንዲያደርሱ ጥሪ አስተላልፏል። የክልሉ መንግሥት ለመቆጣጠር የማይቻል እልቂት ይከሰታል ሲልም አስጠንቅቋል። የተባበሩት መንግሥታት ድርጅት ከፍተኛ የሰብአዊ መብቶች ኮሚሽን ባሳለፍነው ሰኞ ጄኔቫ ከተማ ውስጥ 48ኛ ዓመታዊ ጉባኤውን ሲያካሄድ የኢትዮጵያ ሰሜናዊ ክፍልም ዋነኛ አጀንዳው ነበር። ድርጅቱ ከኢትዮጵያ የሰብአዊ መብቶች ኮሚሽን ጋር በጋራ ባደረገው ምርመራ በሰሜን ኢትዮጵያ የተለያዩ አካባቢዎች ሰላማዊ ሰዎች እየተሰቃዩ መሆናቸውን ገልጧል። ትግራይ ክልል ውስጥ በሁሉም ተፋላሚ ወገኖች ከፍተኛ የመብት ጥሰቶች መፈጸማቸውንም አስታውቋል። ግጭቱ በኢትዮ ኢትዮጵያ ሌሎች ክልሎችም መሻገሩን የድርጅቱ የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼሌ ባሼሌት ተናግሯል። ትዊተር ላይ ከ110ሺህ በላይ ተከታዮች ያሏት ጋዜጠኛ ሰሚራ ሳውላኒ ቀጣዩን አጠር ያለ ጽሑፍ ከመግለጫው ነቅሳ አስፍራለች። ግጭቱ ሰባብሶ ቀጥሎ ወደ አፋርና አማራ ክልሎችም ተሻግሯል። ሰላማዊ ዜጎች እየተሰቃዩ ነው። ከተጠያቂነት ነፃ መሆን መስፋፋቱም ቀጥሏል ሲል ይነበባል። ኮሚሽነር ሚሼሌ ባሽሌት በኢትዮጵያ የተከሰተው ግጭት ወደ አፍሪካው ቀንድም እንዳይሰራጭ የሚያሰጋ መሆኑን ባወጡት መግለጫ አሳውቋል። የሽበር ደርሶ የተባለ የፌስቡክ አስተያየት ሰጪ ይሄ ቀውስ ከምስራቅ አፍሪቃ ጋር ምንም ግንኙነት የለውም ብሏል። ሱዳንና ግብፅ እንዲያርፉ ንገሩልን፣ ሌላው የውስጥ ችግር ነው ሲሉም አክሏል። ትግራይ 21 ግንቦት የሚል የትዊተር ስም ያለው ተጠቃሚ ትግራይ ኢትዮጵያ ውስጥ ያለው ግጭት መፍትሄው ሊገኝ የሚችለው በፖለቲካ ውይይትና ንግግር ብቻ ነው የሚል ጽሁፍ በትምህርት ተጠቅስ አስፍሯል። ሁሉም ወገኖች በአፋጣኝ ያለምንም ቅድመ ሁኔታ ባላንጣነታቸውን አክትመው የተኩስ አቁም ለማድረግ እንዲደራደሩ ጥሪ አቅርባሉ። የኮሚሽነሩ አስተያየትንም አካቷል በከድር ሰኤድ የተባሉ ሌላ አስተያየት ሰጪ ደግሞ ኮሚሽነሯ ግጭቱ ወደ አፍሪቃ ቀንድ እንዳይሻገር ያሰጋኛል ማለታቸውን ባጭሩ የምዕራባውያን ምኞት ብለውታል ህይወት ከበደ ደግሞ በቃ አትተውንም ማለት ነው ሲሉ ጠይቋል የተባበሩት መንግስታትና የኢትዮጵያ የሰብአዊ መብቶች ኮሚሽኖች በጋራ ያከናወኑትን የመጨረሻ የምርመራ ውጤት ጥቅምት 22 ቀን 2014 ዓ ም ይፋ እንደሚያደርጉ አስታውቋል የኢትዮጵያ ውጭ ጉዳይ መስሪያ ቤት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የወቅቱ ፕሬዝዳንት የታላቁ የሕዳሴ ግድብን በተመለከተ ያወጣውን አጠር ያለ መግለጫ በተመለከተ መግለጫ አውጥቷል። መስሪያ ቤቱ በመግለጫውም የጸጥታው ምክር ቤት ግድቡን በተመለከተ በግልጽ ከተወያየ ከዘጠኝ ሳምንታት በኋላ ያወጣው መግለጫ ከዚህ ቀደም ታይቶ በማይታወቅ መልኩ መሆኑን ጠቁሟል። የጸጥታው ምክር ቤት ከተሰጠው ኃላፊነት ውጪ የልማትና የውሃ መብት ላይ መግለጫ ማውጣቱን የሚያሳዝን ብሎታል። ቱኒዚያ በጸጥታው ምክር ቤት ተራዋ ደርሶ የአፍሪቃ መቀመጫ ላይ ስትቀመጥ ምክር ቤቱ ያሳለፈውን ውሳኔ በማሳነስ ኃላፊነቷን አለመወጣቷንም መግለጫው ጠቅሷል። የምክር ቤቱ የአሰራር ልዕልና ሲጣስ አባላቱ ያን በማረቁ ረገድ ሚናቸውን እንዲወጡም ኢትዮጵያ ማሳሰቧን ውጭ ጉዳይ ገልጧል። የጸጥታው ምክር ቤት የወቅቱ ፕሬዝዳንት መግለጫን በተመለከተ ሊመጡ የሚችሉ ጥያቄዎችን ኢትዮጵያ እውቅና እንደማሰጥም ከወዲሁ በመግለጫው አሳስባለች። መግለጫውን በተመለከተ የተለያዩ አስተያየቶች ተሰጥቷል። ቢኒያም አክሎግ በትዊተር በሰጡት አስተያየት እንደ ቱኒዚያ ያለ አፍሪቃዊ ሀገር አፍሪካ መር አመራር ላይ እምነት ማጣቱ ያሳዝናል። አፍሪቃዊ የመሆን የበታችነት ስሜት የመሆኑ አመላካች ነው ብሏል። መንግስቱ ሳህ በበኩላቸው ቀጣዩን ሐሳብ በትዊተር አስፍሯል። ቱኒዚያን ምን ነካት በአፍሪቃ መቀመጫ ተቀምጣ ከአፍሪቃ ጋር መጻረሯ ሲሉም ጠይቋል። አማኒ አማነ የተባሉ ቱኒዚያዊ የትዊተር አስተያየት ሰጪ ደግሞ ለቢኒያ ማክሎግ ቀጣዩ መልስ ሰጥተዋል። ቱኒዚያ ብቸኛዋ የአረብ ሀገራት ተወካይ ናት። ይህ በመሆኑም የግብፅ ድምፅ ናት። ቱኒዚያ በታላቁ የህዳሴ ግድብ ጉዳይ ሶስቱ አገራት አንድ ላይ እንዲቀመጡና ሁሉንም የማይጎረብት ስምምነት በመፈለጉ ረገድ ሰላማዊ መፍትሄን ትደግፋለች የሚል አስተያየት በእንግሊዝኛ ቋንቋ አስፍሯል። ዶክተር ጥሩ ሰው አሰፋ እዛው ትዊተር ላይ በሰጡት አስተያየት የጸጥታው ምክር ቤት ችግር ያሉትን መግለጫ ነቅሰው አውጥቷል። ነቅሰው ያወጡት ጽሁፍ የታላቁ ህዳሴ ግድብ የውሃ አሞላልና የስራ አተገባበር ላይ በሁሉም ወገን ተቀባይነት ያለው አሳሪ ስምምነት በአፋጣኝ አጠናቁ ሲል ይነበባል። ይህ በራሱ ችግር ያለው መሆኑን ዶክተር ጥሩ ሰው ገልጧል። ረቡዕ መስከረም አምስት ቀን 2014 ዓ ም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ያወጣው አጥር ያለ መግለጫ ሶስቱ አገራት የሚፈልጉትን ታዛቢ እንዲጋብዙ ያበረታታል። እንደ መግለጫው ግብፅ ብትፈልግ አሜሪካን ልትጋበዝ ትችላለች ማለት ነው። ኢትዮጵያ፣ ግብፅና ሱዳን ውይይታቸውን በፍጥነት እንዲጀምሩና በአስቸኳይ ስምምነት ላይ እንዲደርሱም መግለጫው ይጎተጉታል። አብርሃም የተባሉ ሌላ አስተያየት ሰጪ የቱኒዚያና አይርላንድ የተቀናጀ እንቅስቃሴን በመገምገም ቀጣዩን ጽፏል። የታላቁ የህዳሴ ግድቡ ጉዳይ አንዴ ወደ አፍሪቃ ከተመለሰ በኋላ ለምንድን ነው የተባበሩት መንግስታት የጸጥታው ምክር ቤት ጣልቃ የሚገባው? የውሃ ክፍፍል ውዝግብ የሚባል ነገርም ሰምቼ አላውቅም ብሏል። ግብጽ አስዋን ግድብን ሱዳንም የራሷን ግድብ ገድቧል። ለምንድን ነው ኢትዮጵያ ለማደናቀፍ የሚሞክሩት ሲሉም አጠይቋል። አሳሪ የሚባል ስምምነትም የለም ሲሉም አክሏል። በዚሁ ሳምንት መጀመሪያ ላይ የኢትዮጵያ የሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለም የጀርመን አፍሪቃ ሽልማት አሸናፊ መሆናቸው መነገሩም በማህበራዊ መገናኛ አውታሮች የድጋፍና የተቃውሞ አስተያየቶች ተሰንዝሯል። ዶክተር ዳንኤል በቀለ ለሽልማት የበቁት በሕይወት ዘመናቸው ለሰብአዊ መብቶች መከበር ላደረጉት አስተዋጽኦ መሆኑን የጀርመን የአፍሪቃ ሽልማት አዘጋጆች ባወጡት መግለጫ አሳውቋል። ሽልማቱን በተመለከተ የጌታ ኤክች በሚል የፌስቡክ ስም ተጠቃሚ ጎበዝነ፣ ይገባሃል፣ በርታ ሲሉ ድጋፋቸውን ገልጧል። አንጃክስ ጦሶ የተባሉ ሌላ አስተያየት ሰጪም ባጭሩ ይገባዋል ብሏል። ቴድሮስ ሲሳይ ደግሞ መጠቀሚያ ለማድረግ በሽልማት መደለል ተጀመረ ሲሉ ሽልማቱ ላይ ጥርጣሬያቸውን ገልጧል። ህሉፍ ገብረስላሴ የተባሉ አስተያየት ሰጪ ደግሞ ለየትኛው ኢትዮጵያዊ ነው የተከራከረለት ሲሉ ጠይቋል። ኦሪያ ኢትዮጵያ የተባሉ ሌላ አስተያየት ሰጪ አይገባውም ሲሉ በእንግሊዝኛ ጽፏል። ጀግና ነው ይገባዋል፣ ለእውነትና ለፍትሕ ብቻ የቆመ እውነተኛ ሰው ናቸው፣ በጣም ደስ ይላል ያሉት ደግሞ አዲስ አገኘው ተስፋው ብዙ የተባሉ አስተያየት ሰጪ ናቸው። ድጋፍና አስተያየት መስጠቱ ቀጥሏል። ዶክተር ዳንኤልም በመጪው ህዳር ጀርመን ውስጥ በሚዘጋጅ ይፋዊ ደማቅ ስነስርዓት ሽልማቱን እንደሚቀበሉም ተገልጿል። አድማጮች፣ በሳምንት ውስጥ የተከሰቱ የተለያዩ ርዕሰ ጉዳዮችን ያስተነተንበት የዛሬው የማህበራዊ መገናኛ ዘዴዎች ቅኝት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።